ጋቢና ቪ ጋቢና ቪኦኤ፣ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪዮኤ አስገባጅ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 ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ አድማጮቻችን። ከዚህ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ጋቢና ቪኦኤ የተሰኘው ፕሮግራማችን ነው የምታደምጡት። ማስተናገዳችሁ ዲጄ ፋቱ ነኝ። ዛሬ እንግዲህ እንግዶች አሉኝ፣ ሁለት እንግዶች። ራሳቸውን ያስተዋውቁና ፕሮግራማችንን እንጀምራለን። ቤግ እዝ እባላለሁ ከኢትዮጵያ ነው እና ደግሞ ጆርዳን እባላለሁ። ጆርዳን ሙዚቃ የምንታወቀው ጆርዳን ኤን ቤግ እዝ በሚል ኤሌክትሮኒክ ሙዚቃ ፕሮዲሰሮች ነው። በጣም አሪፍ። እንግዲህ እንዳደመጣችሁት ጆርዳን ና ቤግ እዝ ይባላሉ። ሁለቱ እንግዲህ ተጣምረው ዲጄም ናቸው፣ ፕሮዲሰርም ናቸው። ስለ እሱ እናወራለን፣ ጠለቅ ብለን እናወራለን። ስለ ኢዲኤም ሚዚክ እና ደግሞ ስላላቸው ኤክስፒሪንስ እንነጋገራለን። ከዛ በፊት ግን አንድ ሙዚቃ ልጋብዝላችሁ፣ ራሳቸው ይመርጣሉ። እሱን ጋብዛችኋለሁ። ኦኬ ዲጄ ፋክሱ አሁን የምንመርጠው ሙዚቃ ከለቀቅ ነው አስራ አንድ ኮሌክሽን ውስጥ ከሚገኘው ትራክ አራት ላይ ከሚገኘው አንድ ላይ ከሚለው ሙዚቃ ልታጫውትልን ደስ ይለናል። በጣም አሪፍ እሱን አድምጠን እንመለሳለን። አብራችሁን ቆዩ። አድማጮቻችን ተመልሰናል። ጆርዳን ና ቢቄ ግዝ ገኔ ጋ ናቸው። ዲጄ ፋቱ ነኝ። እስቲ ስለዚህ ሙዚቃ ንገሩኝ። እንዴ ነው የሰራችሁት? ምንድን ነው መነሳሻው መነሻው? ከኢትዮጵያን ስኬል ወይም ትዝታ ማይነር ይባላል ስኬሉ። እሺ በኢትዮጵያ ስኬል አድርገን ያው የውጭውን ፊሊንግ ሁክ አድርገን በዚህ መልኩ ሰርተናል። በጣም አሪፍ። አሁን ጆርዳን የምጠይቀው ጥያቄ አለ። ኢዲኤም ሙዚቃ ማለት ኤሌክትሮኒክ ዳንስ ሚዚክ፣ በአሁኑ ሰዓት ዓለም እየተቆጣጠረ ያለው ሙዚቃ ነው። እስቲ ስለ እሱ አድማጮቻችን መረዳት እንዲኖራቸው እስቲ ስለ ኢዲኤም ንገረን። ኢዲኤም ሙዚቃ ማለት ያው እንደሚታወቀው ዳንስ ሚዚቃ ነው ኢዲኤም የተባለበት የኤሌክትሮኒክ ሙዚቅ የተባለበት ደግሞ ምክንያቱም ያው የሚሰሩት ከሲንትሳይዘር ናቸው፣ ከኤሌክትሮኒክ የሆኑ ሳውንዶች ናቸው። ሞር ፐርከሽን ሳይሆን ሞር በሶፍትዌር ዲቨሎፕ የተደረጉ ሳውንዶች ነው የምንሰማው፣ እና ሞር ፓት ናቸው ለክለብ ሞር ሂት ለማድረግ ይመቻሉ ምናምን ነገር ፓወርፉል ናቸው፣ እና ይሄን ይመስላል። ሞር የማስጨፈር እንትኑ አላቸው ፓወሩ ሰው የማንቀሳቀስ ማለት ነው። ስለዚህ አድማጮቻችን እንዲያውቁ ቢኬ የምትነግርልኝ እስኪ የታወቁ የኢዲኤም ዲጄዎች እና ፕሮዲሰሮች ከሰሯቸው ሙዚቃዎች እስቲ አንድ ሁለቱን ንገራቸው ለአድማጮቻችን። ኦኬ ከፎብሬት ዲጄ ብጀምር ዴቪድ ጌታ ይባላል። ኢትዮጵያ ውስጥም በጣም ኢንፍሉዌንስ ያደረገ ዲጄ ነው። ለምሳሌ እነ ዊዛዎችሁን ከአሸር ጋ ከነ ክሪስ ብራውን ጋር አይካኑ ሊማጅን በጣም ብዙ ትራኮች የሰራ ነው። በቅርቡ ደግሞ የፈረንሳይ ያዘጋጀችው የኢሮፓ ዋንጫ ነበረ። የዛን አንተም የሰራላቸው እሱ ነው። ዲስ ዋንስ ፎ ዩ የሚለው የከዛላ ላርሰን ጋር ማለት ነው። እና በጣም ፎብራይት ዲጄ ነው። አንድ ደግሞ ለዮርዲቭ አስተላለፍ አንደኛውን ዲጄ ደስ ይለኛል ደስ ይለኛል፣ ዮርዳን እኔ ደግሞ የቲዬስቶ ብዙ ናቸው። ይሄን የሚባለም የሚሉ ላይ ከፋፍዬ መጥራት ይቻለኛለን። ከልጅነቴ ስንከታተላቸው የነበሩት ብዙ ፕሮዲሰሮች ስለነበሩ ኢንስፓየር ያደርገኛሉ። እንደ ናቪች የሚባሉ ሞር ስንከታተላቸው የነበሩት እነሱ ናቸው። ቲቶሪያል ቪዲዮ ሲለቁ ሞር ኢንስፓየር የሚያደርጉን በዛ መልኩ ነበር። በሙዚቃቸው ስቱዲዮ ቁጭ ብለው ሲሰሩ ፋን ማለት። ስለዚህ ያንተ ዲጄ ቲዬስቶ ነው ማለት ነው። ቴስቶ አቪቼ ናቸው። ቴስቶ ና አቪቼ። የእኔ ደግሞ ካልቨን ሃሪስ ነው። ካልቨን ሃሪስ በተለይ ዊ ፋውንድ ላቭ በተሰኘው ሙዚቃ፣ በእሱ ሙዚቃ በቃ እኔ አሁን በደረድርልህ የእኔን አሪፍ ሙዚቃዎች እስከዛሬ ሰማኋቸውን፣ አንደኛ ማድረገው ዊፋን ላቭ ነው። ከዛም በኋላ የሚሰራቸው ሙዚቃዎች በሙሉ ወዳቸዋለሁ። ካልቨን ሃሪስ ማይ ዲጄ፣ ሄጄም ላይቭ አይቼዋለሁ ገብቼ በጣም ደስ ያለ። እሺ አንድ ሙዚቃ እንጋብዝና ደግሞ፣ ኮንሰርት አላችሁ ከታወቀ አሜሪካዊ የኢዲኤም ዲጄዎች ጋር ልትሰሩ ነው፣ የነገ ቅዳሜ ማለት ነው። ስለሱ እናወራለን። አንድ ሙዚቃ እሺ ምረጡ። ጸዳል፣ የገበድ ዞዳን በጊዜ ጸዳል የሚል ሙዚቃ አለ። እሱን ሙዚቃ ፕሮዲውስ ያደረገው አርቲስት ሁለት ዓመት ነገር ሆነ። በጣም አሪፍ፣ እሱን እናድምጠው እንግዲህ። ጸዳል እሱን ስሰማ ጸዳል ውበቷ የሚለውን ዘፈን እሺ፣ እሱን አድምጠን እንመለሳለን። አድማጮቻችን ተመልሰናል። ዲጄ ፋት ነኝ። ዛሬ አብረኝ ሁለት በጣም ወጣትና ጎበዝ ፕሮዲሰሮች አሉ ጆርዳን ና ቢኬ ግዝ ይባላሉ። ከእነሱ ጋር ነው እያወራን ያለ ነው። ነገ አዲስ አበባ ትልቅ የኢዲኤም ኮንሰርት ተዘጋጅ ዲፕሎ ዲፕሎ ማለት የምታውቁት እንግዲህ የጀስትን ቢበርን ሙዚቃ ወራዩ ናው አረ ስሌክስ ጋር ወራዩን አሁን ሰርቷል። ከዛ በፊት ደግሞ ግሩፕ ነበራችሁ ሜጀር ሌዘር የሜጀር ሌዘር አባል የነበረ በጣም የታወቀ ዲጄ ነው። ነገ እሱ ይሰራል፣ እናንተም በሴም ስቴጅ ላይ ይሰራላችሁ። እና ምን ተሰማችሁ መጀመሪያ? ምን ጥያቄ የለም የተሰማ ስሜት በጣም መስራት እንዳለብን እና ያለውን ፓወር ማሳየት ነው የምንሰራውን ሳውንድ ምን ያህል የተለየ እንደሆነ ለሱም ሳይሆን ለወዲያ እሱ ማለት ነው። ምን ያህል ፓወር እንዳለ ሙዚቃችን የእኛ ሀገር ሙዚቃ ምን ያህል ፓወር እንዳለው አፕግሬድ ማድረግ እንዴት እንደሚቻል የምናሳይበት ስቴጅ ነው ብዬ አስባለሁ። ለመጀመሪያ ያው ዲፕሎም ያው ሀገሩን ሪፕሬዘንት አድርጎ አሜሪካን ሪፕሬዘንት አድርጎ እዚህ ሀገር ድረስ መጥቶ የእነሱን ካልቸር ሊያሳየን የመጣው እኛም ደግሞ በቻል ነው ያክል በአቅማችን የሰራ ነው ኤሌክትሮኒክ ሚዚክ ኢትዮጵያን ኤሌክትሮኒክ ሚዚክ ልንለው እንችላለን። ኢትዮጵያን ኤሌክትሮኒክ ሚዚክ በእኛ ሀገር ደግሞ ፊሊንግ ምን አይነት እንደሆነ ለኦዲየንሱም፣ ሲደመር ደግሞ ለዲፕሎም ያው ክራውዱ ላይ በእርግጠኝነት ይኖራል፣ ሜቢ ስናጫውት ሊኖር ይችላል። ስለዚህ ያው እሱም ሰምቶት ምን ፊል እንዳደረገም ያው ኮመንቶችን ለመቀበል ነው እና በጣም ከእሱ ጋር በማጫወታችን በጣም ደስ ብሎናል። በአሁኑ ሰዓት ከአለም ቶፕ ሀንድረድ አን ቶፕ ቴን ዲጄ ውስጥ ያለ ዲጄ ነው እና በጣም ለእኛም በጣም አሪፍ ኦፖርቹኒቲ ነው የሚሆንልን፣ እና በጣም ደስ ብሎናል። ባጭሩ እናሳየዋለን ነገ እያያችሁ ነው። ባጭሩ ባጭሩ ባጭሩ ሌላ ሙዚቃ እንጋብዝና ተመልሰን እንመጣለን።

Shining out, Chapter Dolly,

Shall you not? Shall you live in one I do one አንዴ የሆነ ፕሮግራም ሰርቼ ነበር ና የዞርኩ ሰዎችን የኢትዮጵያ ሙዚቃ ቅኝት ስንት ናቸው ስለ አንዳንዱ ዘጠኝ ውሎ ያለኝ አለ ስንት ናቸው እስኪ እናንተ ልጠይቃቸው የኢትዮጵያ ቅኝቶች አራት ናቸው ባቲ አምባሰል ትዝታና አንቺሆዬ ይባላሉ ባቲ ሁለት ቅኝት አለው ሜጀር ና ማይነር አሚን ደግሞ ትዝታ ደግሞ ሜጀር ና ማይነር አለው ሁለቱ ግን ጀስት አንዳንድ አንድ ብቻ ራሳቸውን ችለው ነው ያሉት። ሜጀር እና ማይነር የላቸውም ማለት ነው። በጣም አሪፍ አንዱ እንደዚህ ሲጠይቀው ምን እንዳለ ታውቃላችሁ? አንቺ ሆዬ ላለሁ ብሎ እማ ሆዬ ተዘሳ እማ ሆዬ ልኝ የሆነ ሙዚቃ አለኝ። ያ ሙዚቃ ይዞ መሰላችሁ የሽምብራው ትርትር የዛፎቹ ፍሬ ስሜት ነቲት ዛረኝ ሀገሬ። እሱ ሙዚቃ ሚክስ ለማድረግ በጣም ሞክራለሁ። እና እናንተ ትክክለኛ ሰዎች ናችሁ ለዚህ ሙዚቃ ማለት ፊሊንጌ የምታመጡት ማለት ነው። ስለዚህ ይህንን እንሰራለን ቃል ግብአውን በአየር ላይ ቃል እንዳስገባቸው ነው። ምንም ኮንትራት የለንም፣ ቃል ገባችኋል። ምንም ሙዚቃውንም በጣም ስለተመቸን ስንሰማው ያደግነው ሙዚቃ ነው። ፊሊንግ አለው፣ ግጽሞቹ፣ ዜማዎቹ ደስ ይላል። ሁሌ ማብሰለስለው ሙዚቃ ነው። ስለዚህ ዛሬ ተሰጥቷችኋል አንድ ሙዚቃ። አድማጮቻችን ተመልሰናል። ዲጄ ፋትሱ ነኝ። አብረውኝ ደግሞ ወጣትና በጣም ጎበዝ የሙዚቃ ፕሮዲሰሮች እና ዲጄዎች አሉ። በዚህ በግራ ጎኒ ያለው ጆርዳን፣ በዚህ በኩል ደግሞ ቢኬ ግዝ ናቸው። አብረን እንግዲህ እስካሁን ሙዚቃ ስናደምጥ ቆይተናል። ወደፊት ምንድን ነው ሀሳባችሁ? እስቲ ንገረኝ፣ ንገሩኝ ሀሳባችሁን ያላችሁን ፊውቸር፣ ከአሁን ጀምሮ ያላችሁን ፊውቸር ንገሩን። ፊውቸራችን ማለት በዚህ በዚህ በኢትዮጵያ በሀገራችን ላይ ብቻ ተገድቦ እንዲቀር አንፈልግም። በጣም ብዙ ነገሮች ትራይ እያደረግን ነው፣ የውጭውን ማርኬት ላይ ኢንፍሉዌንስ ለማድረግ በጣም ብዙ ነገሮች እየሞከርን ነው። ያው የኢትዮጵያን ፍሌቨር ሳንለቅ ማለት ነው። ምክንያቱም ኢትዮጵያን ነው ሪፕሬዘንት ማድረግ የምንፈልገው። ከዛ በተጨማሪ ደግሞ የራሳችን ያው ገና ቢግም ባይሆን በጣም ማሳደግ የምንፈልገው ሪከርዲንግ ሌብል አለን፣ በአትአ ሪከርድ ይባላል። በአታ ሪከርድስ ማለት ያው ለማብራራት ያክል ባቲ አምባሰል ትዝታና አንቺ ሆዬ ለማለት የሚያሰብ ነው፣ ያው የኢትዮጵያን ቅኝቶች ሪፕሬዘንት ለማድረግ ያው ኢንተርናሽናልን ስለምናስብ ስራዎቻችንን ስሙን ሞር ኢትዮጵያዊ ፍሌቨር ያለው ነገር ነው ማድረግ የምንፈልገው እና በአታ ሪከርድስ ይባላል። በስሩ በጣም በጣም ያንግ በጣም ታለንትድ የሆኑ አርቲስቶች ይገኛሉ። ስማቸውን ለመጥቀስ ያክል እዮ ቤድ ወንደሰን በጣም የምንወደው ወንድማችን ጓደኛችን፣ የስራ ባልደረባችን ኢዮቤድ ወንደሰን የሚባል በጣም ታለንት ሊሆነ አርቲስት አለ። ሌላ በሞር እንግሊዝኛ ላይ በጣም ፐርፌክት የሆነ ልጅ በንሁር ገብረስላሴ ቤን ይባላል። በጣም በጣም ታለንት ሊሆነ ልጅ ነው። እሱም በጣም እንወደ ወንድማችን ነው። ከእነሱ ባሻገርም በጣም ብዙ አርቲስቶች አሉ። እነ በእምነት ያልጠቀስኳቸውም እነ ሀይለሽ፣ እነ ማነፃታ፣ እነ ናቲፓክ በጣም ብዙ አርቲስቶች አሉ። በጥቂቱ ነው ያው ቅርብ ያሉት ነው የጠቀስኩለት። እንግዲህ በጣም አብካሚንግ የሆኑ አርቲስቶች አሉ። እንደ ቪዲዮ ፕሮዳክሽንም ደግሞ በጣም ታለንት ሊሆኑ በብዛት የእኛን ቪዲዮዎች የስቴጅ ቪዲዮዎች ምናምን ኤዲት የሚያደርጉልን ንጉስ ፕሮዳክሽን ይባላሉ። እንደ ፕሮዳክሽን ደግሞ የያዝናቸው እነሱን ነው። የእነሱንም ፔጅ ገብታችሁ ብታዩ በጣም አሜዚንግ አሜዚንግ የሆኑ ነገር ነው የሚሰሩት ወደፊት እንግዲህ በትንሹም ቢሆን ተደራጅተናል ብለን እናስባለን። እንግዲህ ከእግዚአብሔር ጋር ድማችን ትልቅ ነው። ጆ መጨመር የሚፈልገው ነገር ካለ ስው ጆ ጨርሶታል። በሙሉ ምን ቀረ አይን ይመስላል። በቃቸው ብላችን ማሳደግ ነው ትልቁ ቅዳችን እና አለምን ቱር የማረግ ሙዚቃችን ፕሮሞት የማድረግ ትልቁ አላማ እሱ ነው። በጣም ደስ ይላል። አንድ ነገር ግን እኔ እንግዲህ እኔ ካለኝ ኤክስፔሪንስ እንደ ጥያቄም እንደ እንደ እንደ አስተያየትም ነው ምጠይቃችሁ ይህንን ነገር እያደገ የሚመጣም ተከታዮች አሏችሁ ለእነሱ ልታስተላልፉት መልዕክት ነው የምፈልገው። ምንም ነገር እንደ ዓላማ ከተነሳችሁበት ጠንክራችሁ መስራት አለባችሁ። እንደ ዓላማ ከሆነ ደግሞ የተለያዩ ሱሶች፣ ብዙ ነገሮች ሊያጋጠሙ ይችላሉ። እነዛን ነገሮች ወደጎን ትታችሁ፣ ሁሉን ነገር ትታችሁ ወደ አላማችሁ። ብቻ ለምሳሌ እኛ ሱስ ብታዩት ሙዚቃ ነው፣ ሁሉ ጊዜ ሱሳችን የኛ ሙዚቃ ነው። ስለዚህ እናንተም አላማ ካላችሁ ለአላማችሁ ብቻ ተገዥ ሆኑ። ለሱስ ለተለያዩ ነገሮች ተገዥ እንድትሆኑ አንፈልግም እና በጣም አሪፍ ጨምርበት ቶች በእኛ ጀኔሬሽን ላለው ይሄንን ነው የምንመክረው። ጆርዳንስ ምንም ያው አላማ ካለ ምንም ነገር መድረስ አይቻልም እና ዋናው ሁሌ ፎከስ ማድረግ ነው። ፎከስ በቃ ተስፋ አለመቁረጥ። ተስፋ አለመቁረጣችን እዚህ ድረስ ያደረሰን ላይክ መድከም ብንደክም ኖሮ ድሮ መድከም እንችል ነበር። እንደጀመርነው ብዙ ተስፋ የሚያስቆርጡ ነገሮች አጋጥመውናል እና እነሱን ማለፍ መቻል ትዕግስት መኖር። ትዕግስት ካለ ሁሉም ነገር ይሳካል እና ያ ነገር የሚጨመርበት ከሆነ ምንም ነገር ይሳካል እና ያው የእኛም ይኸው እያየ ነው ነው ገና ብዙ ፊቸሪቲ ነው ያለን እና ይህን ነገር ማሳከ በጣም አሪፍ። ስለዚህ አላማችሁ ላይ ፎከስ አድርጉ፣ አላማችሁን የሚያደናቅፍ ነገር አታደርጉ ነው ባጫው የሚሉት። በጣም እናመሰግናለን። እያንዳንዳችሁ ሶስት ሶስት ሰው እንድታመሰግኑ ተፈቅዶላችኋል። እኔ መጀመሪያ እናቴም አበበች በጣም አመሰግን እንፈልጋለሁ። ሁሉ ቤተሰብን በተለይ በጣም አመሰግን እንፈልጋለሁ። የአብረውኝ ያሉት ጓደኞቼን ደግሞ ሁሉንም መጥራት ባልችልም፣ ያው ሁሌ ሰፖርት የሚያደርጉኝ እንደዚሁ በርታ ጠንክር የሚሉኝን ወንድሞቼን ሁሉ አመስገን እንፈልጋለሁ። ለምን የእነሱ ጥንካሬ ነው። ቢሮ አይደረሰኝ ና ይህን ሰው አመሰግናለሁ። በጣም አሪፍ እኔም ይሄ ይሄ ነው ብዬ መጥቀስ አልፈልግም። ሙሉ ቤተሰቤን በጣም አመስገን እፈልጋለሁ። ለስራዬም ከእኔ በላይ እነሱ ናቸው የሚጨነቁልኝ። ደግሞ እንደማኮራችሁ አትጠራጠሩ እላችኋለሁ። ያው ጊዜ ወስዳል እንጂ ምንጊዜም እምትፈልግበት ቦታ መድረስ አይቀርም። ስለዚህ በጣም ቴንኪ ላለው ፋሚሊዎችን ሙሉ ፋሚሊውን አመሰግናለሁ። በጣም አሪፍ በጣም ደስ ይላል። እንግዲህ የመጨረሻው ሙዚቃ ጋብዘን የመጨረሻው ሙዚቃ እንሰናበታለን። ምንድን ነው የመጨረሻው ሙዚቃ? የመጨረሻው ሙዚቃ ቤን ይባላል። በጣም ታለንትድ የሆነ ልጅ ነው። ቱናይት የሚል ሙዚቃ አለው። በጣም ያው ከጊዜ ቆይታ በኋላ በእርግጠኝነት ኢንተርናሽናሊ ይደመጣል ብለን ከምናስባቸው 28st 1 no izli znya muzyka no tunit isnya Joy, with the bed, and In the mud of life.

No. እንግዲህ የተከበራችሁ አድማጮቻችን ስታለም ሲቆያችሁ፣ ጋቢና ቪኦኤ የተሰኘው ፕሮግራማችን ነው። ዛሬ እንግዲህ በቴክኒክ ችግር ምክንያት ፕሮግራማችን እየተቆራረጠ ነበር ያደመጣችሁ። እንግዲህ ዌብሳይቱ ላይ አስተካክለን ወይም ፌስቡክ ፔጃችን ላይ ፕሮግራሙን ሙሉውን ኤዲት አድርገን እንደገና እናስቀምጠዋለን። ማድመጥ የምትፈልጉ ደግማችሁ በቪኦኤ አማሪክ ፌስቡክ ፔጅ ወይም ትዊተር ላይ ወይም ዌብሳይታችን ላይ ታገኙታላችሁ። የዛሬውን ፕሮግራም ስላዳመጣችሁንና ስለሰጣችሁን አስተያየት በሙሉ በጣም አድርገን እናመሰግናለን። ዲጄ ፋሱ ነበርኩኝ። መልካም ቅዳሜ እና እሁድ። Never let him tell you my culture is irrelevant. Uh -uh. It's Mike Ellison. I'm up in here with Jordan. And big it is. This is what it is. Huh? New era, new sound, new mentality. New approach, new hope, new reality. New era, new sound, new mentality. New approach, new hope. Let's go. you got it. I got got it

You ain't gotta imitate nothing, my brother, because it came from you. It came from you, huh? Innovate, elevate, never wait, it's what we came to do, it's what we came to do. Come on, you ain't gotta imitate nothing, my brother, because it came from you, it came from you, huh? Innovate, elevate, never wait, it's what we came to do, it's what we came to do. You ain't gotta imitate nothing, my brother, because it came from you, it came from you, huh? I got it, you got it, we got it, let's get it, let's get it, let's get it, let's it, huh? I got it, you got it, we got it, let's it, you it. let's get it, let go. ah, got it. I got go. I got it. I got it. I got a I